የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 23 2016 ዓ ም ዝግጅታችን ጀመረ። የአዋሳኝ አካባቢዎች ግጭት የከፋ ጉዳት ሳያደርስ እንዲፈታ የኮረም ከተማ ነዋሪዎች ጠየቁ። ራያ በእኛ በኩል በአንድ በኩል ስለሚያገናኘው በኦፍላ ዙሪያ አካባቢ ማለት ነው። በዚ አካባቢ ስለሚያገናኘው ያው እኛም ባለ ሁኔታ አንዳንድ ንብረት ስላየን ነው። ይሄን ለሚመለከተው አካል አመልክተናል። የሰማቿቸው በጉዳዩ ላይ ካነጋገርናቸው የኮረም ከተማ ነዋሪዎች መካከል አንዱ ናቸው። የዚህ ዙሪያ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። በኤፍራታ ግድም ታግተዋል የተባሉ የግብርና ጽህፈት ቤት ሰራተኞችም እንዲለቀቁ ተጠይቋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱም በድጋሚ እንደምናመሻችው እስራኤል በደማስቆ የኢራን ቆንስላ ግቢ እንደደበደበች በማሊ ምርጫ እንዲካሄድ ተጠየቀ። እንዲሁም ሴኔጋል ሁለት ቀዳማዊ እመቤቶች ሊኖሯት ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በደማስቆ ከኢራን ቆንስላ ጽህፈት ቤት ጋር የተያያዘውን ግቢ እስራኤል ዛሬ ከአየር ደብድባለች። በጥቃቱ ስምንት ሰዎች እንደሞቱ ተነግሯል። ጥቃቱ የተፈጸመው ከጋዛው ጦርነት ጋር በተያያዘ ቀጠናዊ ውጥረት ባየለበት ወቅት ነው። የኢራን መንግሥታዊ መገናኛ ብዙኃን ይፋ እንዳደረጉት ከሟዋቾቹ ውስጥ በኢራን እስላማዊ አብዮታዊ ዘብ ውስጥ ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ሞሐመድ ሪዛ ዛሂዲ ይገኙበታል። እስራኤል በስምንት ቀናት ውስጥ በሶሪያ ላይ የፈጸመችው አምስተኛ ድብደባ ነው ተብሏል። የሶሪያው ፕሬዚዳንት ባሽር አልአሳድ በኢራን እና አጋሮቿ የሚደገፉ ናቸው። ከእስራኤል ወዲያውኑ የተሰማ አስተያየት ባይኖርም ድርጊቱ የተፈጸመው እስራኤል በኢራን ይታገዛሉ በሚባሉና በጋዛ በሚገኙ ኃይሎች ላይ ጥቃቷን ባጠናከረችበት ወቅት በመሆኑ በአካባቢው ያለውን ውጥረት ያባብሰዋል ተብሏል። የእስራኤል ጥቃት በደማስቆ የሚገኘው የኢራን ቆንስላ ተቀጥላ ግቢ ላይ ያነጣጠረ ነበር ሲል የሶሪያ መንግሥታዊ የዜና ምንጭ ሳና አስታውቋል። የኤፍፒ ዜና ወኪል ዘጋቢዎች በአካባቢው ተገኝተው ግቢው ወደ ፍርስራሽነት መቀየሩን ተመልክተዋል። አምባሳደሩ ከጥቃቱ መትረፋቸውም ታውቋል። ይህ በእንዲህ እንዳለ ከሁለት ሳምንት የምድርና የአየር ጥቃት በኋላ የእስራኤል ጦር የሺፋ ሆስፒታልና አካባቢውን ለቀ ወጥተዋል። ሁለት መቶ የሚሆኑ ታጣቂዎችን መግደሉንና ሌሎች በመቶ የሚቆጠሩትን ደግሞ መያዙን የአገሪቱ ጦር አስታውቋል። ስድስት ወር ሊሆነው በተቃበረበው ጦርነት በሺፋ ሆስፒታል ላይ የተደረገው ዘመቻ ውጤታማ እንደሆነ የእስራኤል ጦር አመልክተዋል። በዘመቻው ከፍተኛ የሐማስ መሪዎች እንደተገደሉ መሳሪያ እንደማረከ እና ጠቃሚ የደህንነት መረጃዎችን እንዳገኘም የእስራኤል ጦል አስታውቋል። የተመድ የጤና ድርጅት በበኩሉ በሆስፒታሉ የነበሩ ሀያ የሚሆኑ ታካሚዎች በዘመቻው መገደላቸውን እና በደርዘን የሚቆጠሩ ደግሞ ለአደጋ እንደተጋለጡ አስታውቋል። ሐማስ ሆስፒታሉን ለወታደራዊ ዓላማ ይጠቀማል ስትል እስራኤል ትከሳለች። የጋዛ የሆስፒታል ባለሥልጣናት ክሱን ያስተባብላሉ። በሌላ በኩል በአስር ሺዎች የሚቆጠሩ እስራኤላውያን ትናንት እሁድ ጠቅላይ ሚኒስትር ቤንጃሚን ነታንያሁን ተቃውሞ ሰልፍ አድርገዋል። የታገቱት እስራኤላውያን ለማስለቀቅ ጠቅላይ ሚኒስትሩ ተጨማሪ ጥረት እንዲያደርጉ ሰልፈኞቹ ጠይቀዋል። ጦርነቱ ከጀመረ ወዲህ የተደረገ ትልቁ የተቃውሞ ሰልፍ ነው ተብሏል። እስካሁን በተደረጉ ውጊያዎች እስራኤል ከባድ ጥቃት የሰነዘረችባቸውን ቦታዎች ጨምሮ ሐማስ አሁንም የመቋቋም ብቃት እንዳለው አሳይተዋል ሲል አሶሴትድ ፕሬስ በዘገባው አመልክቷል። በማሊ ከ80 በላይ የሚሆኑ የፖለቲካ ፓርቲዎችና የሲቪል ቡድኖች ፕሬዚደንታዊ ምርጫ በአስቸኳይ እንዲደረግ ጠይቀዋል። በእንደ አውሮፓን አቆጣጠር 2020 እና 2021 በተከታታይ መፈንቅለ መንግስት ከተካሄደ በኋላ ማሊ በወታደራዊ ሁንታ ስትተዳደር ቆይታለች። ከእንደ አውሮፓን አቆጣጠር 2022 ጀምሮ በኮሎኔል አሲማ ጎይታ የሚመራው ሁንታ የሽግግሩ ወቅት ባለፈው ሰኞ እንደሚያበቃና ምርጫ እንደሚያደርግ ቃል ገብቶ የነበረ ቢሆንም ላልተወሰነ ጊዜ እንደተላለፈ አስታውቋል። ሁንታው ወደፊት ምን ለማድረግ እንዳቀደ አለማስታወቁ አሳሳቢ እንደሆነ የኤፍፒ ዘገባ አመልክተዋል። የፖለቲካ ፓርቲዎቹና ሲቪል ቡድኖቹ ለሁለት ተከፍለው ባወጡት መግለጫ ሁንታው ሁሉንም የሚያካትት ውይይት እንዲደረግ እንዲፈቅድ እንዲሁም የሽግግር ወቅቱ ባለፈው ሰኞ በማክተሙ ምርጫ እንዲካሄድ ጠይቀዋል። የተቃዋሚዎች ድምጽ በማሊ ብዙም የማይሰማ ሲሆን አንድ አዲስ የተቃዋሚ ቅንጅት ህዝቡን እንዳይረብሽ በሚል ባለፈው ሳምንት ታግዷል። ቅንጅቱ ሁንታውን እጅጉን የሚነቅፍ ሲሆን ከአልቃይዳና ከእስላማዊ መንግሥት ጋር ግንኙነት ባላቸው ኃይሎች ከአስር ዓመታት በላይ ለታመሰችው አገር አዲስ መንገድ ያስፈልጋታል ሲል ሐሳብ አቅርቧል። ካለፈው ታኅሳስ ወዲህ በመልካም አስተዳደርና እና ምርጫን በመሰሉ መስኮች የሚሰሩ ቢያንስ አራት የሚሆኑ ድርጅቶች እንዲከስሙ መደረጉን የተባበሩት መንግስታት ድርጅት አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቱርክ ትናንት እሁድ በተካሄደው የአካባቢ ምርጫ ዋናው ተቃዋሚ ፓርቲ በዋና ዋና ከተሞች የበላይነትን አግኝተዋል። የፕሬዚደንት ረሺፕ ታይፕ ኤርዶዋን ፓርቲ ከተሞችን መልሶ ለመቆጣጠር የነበረውን እቅድ ያጨናገፈ ድል ነው ተብሏል። እስካሁን ዘጠና በመቶ የሚሆነው ድምፅ የተቆጠረ ሲሆን የሪፐብሊካን ህዝባዊ ፓርቲን የሚወክሉትና የኢኮኖሚ መዲና የሆነችው የኢስታንቡል ከንቲባ ኢክረም ኢማም ጎሉ በከፍተኛ ድምፅ እየመሩ እንደሆነ መንግሥታዊው የአናዶሉ ዜና ወኪል አስታውቋል። የመዲናዋ አንካራ ከተማ ከንቲባ ማንሱር ያቫስ በ25 ነጥብ ብልጫ በማሳየት ሥልጣናቸውን ማስጠበቅ ችለዋል። ተቃዋሚው ፓርቲ ከ81 ከተሞች ውስጥ የኤርዶዋን ፓርቲ የሚቆጣጠራቸውን አንዳንድ ከተሞች ጨምሮ 36 በሚሆኑት ላይ የበላይነትን ያገኘ ሲሆን በመላ አገሪቱ ከተሰጠው ድምፅ 37 በመቶ አግኝተዋል። የኤርዶዋን ፓርቲ ደግሞ 36 በመቶ እንዳገኘ የአናዶሉ ዘገባ አመልክተዋል። ከ20 ዓመታት በላይ በሥልጣን ላይ የቆዩት ኤርዶዋን በፓርቲያቸው ላይ የደረሰውን ሽንፈት ተቀብለው ፓርቲው ሁኔታዎቹን በቅርብ እንደሚያጠናና ግለይስ እንደሚያደርግ አስታውቀዋል። አንድ የሩሲያ ፍርድ ቤት የሬዲዮ ፍሪ ዩሮፕ እና የሊበርቲ ሬዲዮ ጋዜጠኛ የሆነችውን የአልሱ ኩርማሼቫን የቅድመ ፍርድ ሂደት እስርን እስከ ግንቦት መጨረሻ ድረስ አራዝመዋል። ሁለቱ ሬዲዮ ጣቢያዎች የአሜሪካ ድምፅ እናት ድርጅት በሆነውና መንግስታዊ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ባለሥልጣን ወይም በምፃሩ ዩኤስኤጂኤም ስር የሚተዳደሩ ናቸው። የአሜሪካና የሩሲያ ጥንድ ዜግነት ያላት አልሱ ኩርማሼቫ የውጪ ወኪሊን የተመለከተውን ሕግ ተላልፈሻል በሚል ክስ ቀርቦባታል። ቀጣሪዋ ድርጅት ግን የጋዜጠኛዋ መያዝ ፍትሐዊ ያልሆነና ፖለቲካዊ ነው ሲል ገልጿል። ጋዜጠኛዋ በአሜሪካ ኮንግረስ ፈንድ በሚንቀሳቀሱትና መሠረታቸውን ፕራግ ባደረጉት ሁለቱ ሬዲዮ ጣቢያዎች አዘጋጅ ስትሆን የሩሲያ መንግሥት የውጪ ወኪል በሚል ስለመደባቸው ሥራዋን እንደ ፖለቲካ ይመለከተዋል። አልሱ ኩርማሼቫ ባለፈው ግንቦት ለቤተሰብ አስቸኳይ ጉዳይ ወደ ሩሲያ ተጉዛ የነበረ ሲሆን ለመመለስ በረራዋን በመጠባበቅ ላይ ሳለች ፓስፖርቷ ተወስዶ ታስራለች። ባለፈው ጥቅምት ፓስፖርቷን አላስመዘገበችም በሚል የአንድ መቶ ሶስት ዶላር ቅጣት የተጣለባት ሲሆን በመቀጠል ደግሞ የውጪ ወኪል መሆኗን አላስመዘገበችም በሚል ክስ ቀርቦባታል። በክሱ ጥፋተኛ የሆነ ሰው እስከ አምስት ዓመት የሚደርስ ቅጣት እንደሚጣልበት የሮይተርስ ዘገባ አመልክቷል። በመጨረሻም በቅርቡ የሴኔጋል ፕሬዚዳንታዊ ምርጫ አሸናፊ የሆኑት ባሲሩ ፋይ የምርጫ ዘመቻቸውን ባጠናቀቁበት መድረክ ላይ የሁለቱንም ሚስቶቻቸውን እጅ ይዘው ብቅ ብለዋል። የተመራጩ ፕሬዝደንት ድርጊት ከዚህ በፊት ያልታየና በአገሪቱ የተለመደውን የወንዶች ከአንድ በላይ የትዳር አጋር መያዝ ነውር እንዳልሆነ ለማሳየት የተጠቀሙበት ነው ተብሏል። በአብዛኛው የእስልምና እምነት ተከታዮች ባሏት ሴኔጋል የወንዶች ከአንድ በላይ የትዳር አጋር መያዝ በሰፊው የተለመደ ነው። ተመራጩ ፕሬዚደንት ባሲሩፋይ ከመጀመሪያ ሚስታቸው ማሪ ኮኔ ጋር ለ15 ዓመታት በትዳር የቆዩ ሲሆን አራት ልጆችም አሏቸው። ማሪ ኮኔ በሕዝብ ፊት ሲቀርቡ ለመጀመሪያ ጊዜ ነው። ሁለተኛ ሚስታቸውን አብሳ ያገቡት ደግሞ ከአንድ ዓመት በፊት ነበር። በሀገሪቱ ያለውን የወንዶች ከአንድ በላይ የትዳር አጋር መያዝን ልምድ እውቅና የሰጠና በሴኔጋል ያለውን እውነታ ያሳየ ነው ሲሉ ጂቢ ዲያኬታ የተባሉ የህብረተሰብ ጥናት ባለሙያ ለኤኤፍፒ ዜና ወኪል አስተያየታቸውን ሰጥተዋል። ሁለተኛ ሚስት በመሆኔ የመጀመሪያ ሚስት ከመሆን ይልቅ ይስማማኛል ስትል በአገሪቱ ታዋቂ ዘፋኝ የሆነችው ሚያ ጌሲ በቅርቡ በማኅበራዊ ሚዲያ በኩራት ተናግራለች። ከአንድ በላይ የትዳር አጋር መያዝ የተመሳሳይ ፆታ አጋር ከመያዝ ጋር ፉክክር ውስጥ ናቸው። ምዕራቡ ዓለም የእኛን ባህል ሊተች አይችልም ሲሉ ሌላው ታዋቂ የማኅበረሰብ ጥናት ባለሙያ የሆኑት ፋቱ ሳር ለኤኤፍፒ ዜና ወኪል ተናግረዋል። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ለቀሪ ዝግጅቶች ወደ ስመኝሽ መረታቸው አሉ እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 23 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ሰውነታችን ይህን በሽታ ለመቋቋም ጦርነት ይጀምራል ማለት ነው። እና ያም በሚያደርግበት ጊዜ ይሄ እንግዲህ ኢሚዩን ሲስተም የምንለው ነው። ወታደር እንደማዝበት ነው። ያ የዘመተው የጦር ያንን ህዋስ አጥቅቶ ያሸንፍና ግን እሱ ጋር በማቆም ፋንታ ልባችን ውስጥ ያሉትን የራሳችንን ክፍል አንድ ማጥቃት ይጀምራል። የሰማችኋቸው ዶክተር ውብሸት አየነው ነው፣ የልብ በሽታዎች አማካሪ ሐኪም ናቸው ስር እንዳይሰድ መከላከልና በቀላሉ በሕክምና ሊረዳ የሚችል ነገር ግን በአግባቡና በጊዜው በሕክምና ካልተረዳ ብርቱ የልብ በሽታ የሚያስከትል የጤና ጠንቅ አስመልክቶ ከተሰናዳ ቅንብር ነው የተወሰደው። በሁለተኛው አጋማሽ የሐኪሙን የጠይቁ መሰናዷችን ተመልሰው ይመጣሉ። ጠብቋቸው። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ አብይ የትግራይንና የአማራ ክልሎች በሚያጎራብቱ አካባቢዎች ላይ እየታየ ያለው የጸጥታ ችግር እንዳሳሰባቸው የኮረም ከተማ ነዋሪዎች ባደረጉት ሰልፍ መግለጻቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። ነዋሪዎቹ ትላንት ውለት ባደረጉት ሰላማዊ ሰልፍ የጸጥታ ችግሩ የከፋ ሰብአዊና ቁሳዊ ጉዳት ከማድረሱ በፊት የፌዴራል መንግስቱ መፍትሄ እንዲያፈላልግ ጠይቀዋል። መስፍን አራጌ ዝርዝር አለው። የማንነት ጥያቄ ከሚነሳባቸውና የፌዴራል መንግስቱ አከራካሪ ከሚላቸው አካባቢዎች አንዱ በሆነው ኮረም ከተማ ትናንት እሁድ መጋቢት 22 ቀን 2016 ዓ ም የተካሄደው ሰላማዊ ሰልፍ ተሳታፊዎች የትግራይና የአማራ ክልሎች የይገባኛል ጥያቄ በሚያነሱባቸው የራያ አላማጣና ኦፍላ ወረዳዎች የሚስተዋለው የጸጥታ ችግር እንደሚያሳስባቸው ገልጸው ሰላማዊ ሰልፍ ማድረጋቸውን ነዋሪዎቹ ለአሜሪካ ድምፅ ገልጸዋል። ኤፍሬም ኃይሉ የተባሉ የሰላማዊ ሰልፉ ተሳታፊ በስልክ ለአሜሪካ ድምፅ እንደተናገሩት በሁለቱ ክልሎች አዋሳኞች ወረዳዎች አካባቢ ለሌላ ዙር ጦርነት የሚደረጉ እንቅስቃሴዎች መኖራቸውን ጠቁመው የፌዴራል መንግስቱ እንዲያስቆም ጠይቀዋል። የትግራይ ህዝብ ወክል ህዝባችን ጎረቤታችን ነው። ሆኖም ግን ትንኮሳውን አሁን በቅርብ ላይ ትንኮሳ ስላደረጉ ይህ ትንኮሳ እንዲቆም ነው እያስተላለፍ ያለው መሪ። አሁን በራያ አካባቢ ላይ ጀምረዋል። በራያ አላማጣ እዛ አካባቢ ከሶስት ነው በፊት አሁንም ያው በዛ አካባቢ ስላሉ ይሄ ነው እንግዲህ፣ ይሄ ነገር እይቁም ያለ ምክንያቱም ለዳግም አራተኛ ጦርነት ይብቃን። ስለዚህ መንግስት ዘጋጀ መሰረት በሪፈረንደም እስካለን ድረስ ያን አምነት ተቀብለናል። ስለዚህ የመጨረሻው አማራጭ ሪፈረንደም ስለሆነ ያን ለተግባር እንዲውሉ ነው የምንፈልገው። እኛ ራያ በእኛ በኩል በአንድ በኩል ስለሚያገናኘው በወፍላ ዙሪያ አካባቢ ማለት ነው። በዛ አካባቢ ስለሚያገናኘው ው እኛም ባለው ሁኔታ አንዳንድ ነገሮች ስላየን ነው ይሄን ለሚመለከተው አካል አመልክተናል። ለደህንነታቸው በመስጋት ስማቸውን እንዲገለጽ ያልፈለጉ በኮረም ከተማ የሚኖሩ የመንግስት ሰራተኛና የሰላማዊ ሰልፉ ተሳታፊም ሲቪሎች ለአራተኛ ጊዜ እንዳይቀሰቀስ በሚሰጉ ጦርነት ሰለባ እንዳይሆኑ መንግስት ጥበቃ ሊያደርግ ይገባዋል ብለዋል። ጦርነቱ እንዲቆምልን ትናንትና በሰልፍ የተጠየቀው ባለፈው በኢኮኖሚ በማህበራዊ ህይወት አስከፊ የሆነ ነገር ስለደረሰ ወደ ጃራ ብቻ ሰላሳ ሁለት ሺ ህዝብ ተፈናቅሎ ስለነበረ በብዙ ሰዎች ደግሞ የሞቱ የቆሰሉ ቤት ንብረቱ የተዘረፈ ስለነበረ አሁን ይህ ነገር እንዳይደገም ፌዴራል መንግስት እንዲያስቆምልን እያልን ነው የጮኸነው እና የተኩስ ልውውጥ ነበረ ዛሬ ከኮረም በስድስት ኪሎ ሜትር ርቀት ላይ የሚገኝ የአድጎሎ ቀበሌ ተራራው ላይ ልዩ ስሙ አደነባ የሚባል ቦታ ላይ እዛች ቦታ ላይ ለአምስት ሰዓት አስር ጉዳይ እየጀመረ እስከ ስድስት ሰዓት አካባቢ ድረስ መምህር አምሳሉ ታደሰ የተባሉ ሌላው ሰላማዊ ሰልፉ ተሳታፊ በበኩላቸው ከቅርብ ጊዜያት ወዲህ በአጎራባቾቹ የራያ አላማጣና የወፍላ ወረዳዎች አካባቢ የሚስተዋለው ውጥረት የፕሪቶሪያውን ግጭትን በዘላቂነት የማስቆም የሰላም ስምምነት መርህ እንደሚቃረን ገልጸዋል። የፌዴራል መንግስት ትኩረት አድርጎ ይሆናል እንዲህ አይነት በሶስት አመት ውስጥ በችግር ያለን ማህበረሰብ፣ እኛ የምንፈልገው ሰላምን ነው። ጦርነት አንፈልግም። ስለዚህ ከፌዴራል መንግስት እንዲህ አይነት ሁለቱም ክልሎች አንዱ ሌላውን በሚወቅስና በጸብጫሪነት በሚከስ መግለጫ መመላለሳቸውን ተከትሎ በአዋሳኝ አካባቢዎች ላይ ብርቱ የደህንነት ስጋት መስተዋሉን የአሜሪካ ድምጽ የወረዳዎቹን የመረጃ ምንጮች ዋቢ አድርጎ መዘገቡ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳ ኢሃሎፎም ከአሜሪካ ድምጽ ጋር በነበራቸው ቆይታ ከትግራይ ክልል የመጡት ታጣቂዎች ወደ ራያ አላማጣ ወረዳ አልፈው ወረራ ፈጽመዋል፣ አንድ ቀበሌም ተቆጣጥረዋል የሚለውን የወረዳ አስተዳደሩን ክስ ማስተባበላቸው ይታወሳል። ኃላፊው በትግራይ ክልል ላይ ተቀምጦ አካባቢያችን ላይ ወረራ ተፈጸመ ማለት ትርጉም የለውም ነበር ያሉት። በአንጻሩ የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ አካባቢው ህወሀት የህዝቡን ይሁንታ ሳይጠይቅ ህገ መንግስቱ ከመጽደቁ በፊት በኃይል የከለለው የማንነትና የወሰን ጥያቄዎች ሲነሱበት የነበረ ነው ሲሉ ይከራከራሉ። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመሰራት ላይ እንደሚገኝ መንግስት በቅርቡ አስታውቆ ነበር። ከትግራይ ክልል የህብረተሰብ ክፍል ተወካዮች ጋር በቅርቡ በጽህፈት ቤታቸው የተወያዩት ጠቅላይ ሚኒስትር አብይ አህመድ አከራካሪ ሲሉ በጠሯቸው ቦታዎች ላይ የጸጥታ ኃይሎች ብቻ እንደሚሰፍሩ ገልጸው ነበር። በትላንቱ የኮረም ከተማ ሰላማዊ ሰልፍ አካባቢው ከሶስት አመት በላይ ያለ በጀት ማግኘቱን ያስታወሱት ተሳታፊዎቹ አካባቢው በጀት እንዲለቀቅለት እንዲሁም የማንነትና ራስን በራስ የማስተዳደር መብቱ በህዝብ ውሳኔ እንዲረጋገጥለት ጠይቀዋል። የማንነትና የወሰን ጥያቄ አለ ተብሎ ለተቀመጠው ለራያ እና ለወልቃይት ህዝብ ሶስት አመት ያለ በጀት ያስቀመጠው ይሄን በፍጥነት መፍትሄ እንዲያደርግልን። ከአስራ ሰባት ወር እስከ ሀያ አምስት ወር ድረስ ያለ ደሞዝ የተቀመጠ የመንግስት ሰራተኛ አለ። መሰረተ ልማት የሚባል ነገር የለም። በዚሁ ምክንያት የማንነት እና የወሰን ጥያቄው በፍጥነት መልስ እንዲያገኝ። ማንነታችን በተፈጥሮ ያገኘነው ሀብት እንጂ በሰዎች በጎ ፍቃድ ያገኘነው ጸጋ አይደለም። የወሰን ይገባኛል እና የማንነት ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ የተቋቋመው ኮሚቴ በቅርቡ ባደረገው የስራ አፈጻጸም ግምገማ የአካባቢዎቹን ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ለመፍታት መግባባት ላይ እንደተደረሰ አስታ ታውቆ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የግብርና ጽህፈት ቤት ኃላፊን ጨምሮ ከሁለት ወራት በፊት ታግተዋል ያሏቸው አራት የመንግስት ሰራተኞች እንዲለቀቁ ቤተሰቦቻቸው ጠየቁ። ግለሰቦቹ የታገቱት በፋኖ ታጣቂዎች መሆኑን የገለጹት ቤተሰቦች የማስለቀቂያ ገንዘብ መጠየቃቸውን ተናግረዋል። እገታ መፈጸሙን ያረጋገጡት በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብደላ አህመድ አባ አገዳዎችና የአገር ሽማግሌዎች ለማስለቀቅ እየጣሩ መሆኑን እንደሚያውቁም ተናግሯል። በጉዳዩ ላይ ከፋኖ ታጣቂዎችና ከአማራ ክልል መንግስት የምላሽና የአስተያየት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጸሀይ ዳምጠው ተጨማሪ አላት። ባለፈው ጥር 12 ቀን 2016 ዓ ም በአማራ ክልል የኦሮሞ ብሔረሰብ አስተዳዳሪ ዞን ጅሌ ጥሙጋ ወረዳ ሰንበቴ ከተማ ለስራ ቆይተው ወደ ከሚሴ እየተመለሱ በነበረበት ወቅት በሰሜን ሸዋ ዞን የፍራታ ግድም ወረዳ ካራቆሬ ከተማ ላይ ባለቤታቸው አቶ በረሳ ረጋሳን ጨምሮ የግብርና ጽህፈት ቤት ሰራተኞች አራቱ መታገታቸውን ወይዘሮ የተንሽ ጉጥ በስልክ ለአሜሪካ ድምጽ ተናግረዋል። የተያዙትም የእርከን ስራ እየሰሩ ድጋፍ ለመስጠት ከዞን ወደ ወረዳ ወረዳውም ጅሌ ጥሙጋ ሰንበቴ ከተማ የሚባል ቦታ ሂደው ሰርተው ደግፈው ሲመጡ እፍራታ ግድም ከአራቆሪ ከተማ ላይ ነው የታፈኑት። ይሄም የተያዙበት ምክንያት እንግዲህ እንደሰማ ነው የኦሮሞ ወሎ ከብታችንን ነርቷል፣ እሱን በመያዝ ከብታችንን ስትመልሱ የእናንተን ሰው እንመልሳለን በሚል ነው የተያዙት። እነዛ ከብት ደግሞ አልተገኙም። ፍለጋ በአባ ገዳም ተሞክሯል። ፍለጋ የከብቶቹ ከብቶቹ ከጠፉ ደግሞ ሁለት ሚሊየን ነጥብ ስምንት ብር እንድትከፍሉን የሚል ነው የተጠየቅ። ነው የታፈኑት ሰዎች የመንግስት ሰራተኞችና እና ሲቪሎች ናቸው የሚሉት ወይዘሮዋ ታጣቂው ቡድንም ሆነ መንግስት መፍትሄ እንዲሰጣቸው ጠይቀዋል። አማራ ክልል ራሱ እስቲ ከመኪና ጋር ነው የተነጠቁት። እነዚህ ሰዎች መላን ፈልግላቸው ምን እናርግላቸው ብሎ በቃ ምንም ነገር እየሰራልን አይደለም። ብዙ አመት ያገለገሉ ሰራተኞች ናቸው፣ ከፖለቲካ ነፃ ናቸው። እነሱን ያገተ ሰው ራሱ እኔ ንጹሐንን አልነካም ነው የሚለው። መግለጫቸው ላይ ስናየው ግን ንጹሐን ናቸው እነዚህ ሰዎች፣ ከምንም ንክኪ የላቸው የሉም የሚለውን ብቻ ነው እኛ መስማት የምንፈልገው ካሉን ሊመጡልን ከሌሉም ደግሞ የሆነ ነገር እንድንሰማ ነው የምንፈልገው። ሌላ አስተያየት ሰጪ ወይዘሮ ቡዜ ለሜቻ የኦሮሞ ብሔረሰብ አስተዳዳሪ ዞን የግብርና ጽህፈት ቤት ባልደረባ የሆኑት ባለቤታቸው አቶ መርጋ አንገራሳ ከአንድ የጽህፈት ቤቱ ሹፌርና ከሁለት የስራ ባልደረቦቻቸው ጋር መታገታቸውን አስረድተዋል። አሁን የት እንዳለው ራሱ አናውቅም። በቃ እኔ ራሴ ስራ የለኝም። ስትቃይ ላይ ነው አለው። በጣም ችግር ላይ ነው። ቤት ስራ ሶስት ሺ እየከፈልኩ የት አለሽ የት ይህን፣ ነው ልጆች ይዘሽ የተቀመሹ የምል የምል ጠፋኝ። ይህትዋ ታጣቂው ቡድን የጠየቀን ገንዘብ ከፍተኛና ከአቅማችን በላይ ነው በማለትም ወይዘሮዋ ያሉበትን ሁኔታ አመልክተዋል። ገንዘብ ደግሞ አምጡ ስል እኛ መንግስት ሰራተኛ ነው ብር ከየት እናምጣ ብር የለን የምን ስል ከመንግስት ክፈል መንግስትን ጠይቁ ሂዱ ስል መንግስት ስንጠይቅ መንግስት አልከፍል ማለት የለም ይሄው ተፈስበን ቁጭ ብለናል። ይሄትዋ በጣም ችግር ላይ ነው ልጆቹን ይዤ በጣም እንደተቸገርኩ ነው እኔ በህይወት በህይወት ይኑሩ፣ በህይወት አይኖሩም፣ አናውቅም። በቃ ከዚህ በፊት መሀል ሜዳ ዋሻ ውስጥ አለው ይባላል። እዛ ወዲህ ደግሞ አሁን በቃ ምንም ምንም የለም። በቃ አሁን ደግሞ ድምጻቸው ራሱ የለም። የታጋሾቹን ድምፅ ከሰሙ ሁለት ወራት ማለፋቸውን የጠቀሱት ቤተሰቦቻቸው መጨነቃቸውንም ተናግረዋል። የኦሮሞ ብሔረሰብ አስተዳዳሪ ዞን የብልጽግና ጽህፈት ቤት ኃላፊ አቶ አብደላ አህመድ በበኩላቸው አራቱ ሰራተኞች መታገታቸውን አረጋግጠዋል። የፋኖ ታጣቂዎችንም ተጠያቂ አድርገዋል። ሰራተኞቹ ሌሎቹ በጽንፈኛው ፋኖ እጅ ውስጥ ናቸው። ጉዳዩን የአገር ሽማግሌዎች እየተከታተሉት ነው። ይህ በመንግስት የሚሆን አይደለም። ምክንያቱም መንግስት ጽንፈኛውን እየመታ ስለሆነ ከጽንፈኛው ጋራ ግንኙነት የለውም። ስለዚህ በሀገር ሽማግሌዎች ማለቅ አለበት። ሰራተኞቹ ከታገቱ በኋላ ጉዳዩን በሽምግልና ለመጨረስ በርካታ ጥረቶችን አድርገናል ስሉ ለጊዜው ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁንና የሃይማኖት አባት እንደሆኑ የገለጹ የአካባቢው ነዋሪ ተከታዩን አብራርተዋል። ከጥር አስራ ሁለት ጀምሮ ነው ጉዳዩ ክትትል የተደረገው እኛ ደግሞ

ያው ኮሚቴ ሽማግሌ ሃይማኖት አባቶች የሀገር ሽማግሌዎች በጋራ በመሆን ካራቆሪ ና ጣይ አካባቢ ባሉ የሀገር ሽማግሌዎች ተጠርተው እንዲመጡ በማድረግ በመከላከያ አማካይነት ቁጭ ተብሎ ውይይት እንዲደረግ ተባለ። እኛም ከዚሄን ከቹ በውይይት እንፍታ የሚል ነገር ሀሳብ አነሳል። በተከታታይ ለሶስት ቀን ውይይት አለ። ሰዎቹን ካሉበት አስተላልገን አምጥተን እናስረክባለን። እነሱን ካስረከብን በኋላ እናንተን የምንጠይቃችሁ ነገር አለ አሉን። ይሻል ከብቶቹ ተነዳብን ብሉት የመጀመሪያ ስምንት ከብቶች አንድ ግመል ነበር የተባለው። በኋላ ደግሞ ወደ አስራ ዘጠኝ አካባቢ ተወስደዋል ተባለ። በድምሩ ወደ ሰላሳ ደረሱት። ከዛ እነሱ ስምንት ከብትና አንድ ግመል የተወሰደባቸው ሰዎች መጡ። አየናቸው፣ አገኘናቸው። ተነጋገር ብንችል ከብቶቻችሁን፣ ካልቻልን ደግሞ ገንዘቡን እንመልሳለን። ስለዚህ ሰዎቹ የሚለቀቁበት በእናንተ እጅ ነው እና እናንተ ሄዳችሁ ህፃኖቹ ደግሞ የእናንተን ከብቶች ምክንያት አድርጎ ነው እና ስለዚህ ይመለሱልን የሚል ነገር አነሳንኛም እሺ ያሉ ሄዱ። ከዛ ተለያየን። ከዛ በኋላ በአካል ቁጭ ብለን አልተገናኘንም። የታገቱ ሰዎች ቤተሰቦች ባሰሙት ቅሬታ ጉዳይ ከፋኖ ታጣቂዎች፣ ከአማራ ክልል እና ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ በተከታዩ ዘገባ ደግሞ ወደ ጋምቤላ እናልፋለን። የጋምቤላ ክልላዊ መንግስት የብሔር ግጭቶችን ቀስቅሰዋል በድርጊቱም ተሳትፈዋል በተባሉ የጸጥታ መዋቅር አባላት ላይ እርምጃ እየወሰደ እንደሚገኝ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ቾልኩን ለአሜሪካ ድምጽ በሰጡት ቃለ መጠይቅ ገለጹ። ባለፈው ሳምንት በጋምቤላ ክልል በታጣቂዎች ተፈጸመ ስለተባለው የመንገደኞች ግድያ በተመለከተ የተጠየቁት ኃላፊው በጥቃቱ ሰዎች መገደላቸውንና መጎዳታቸውን አረጋግጠው ጥቃት ፈጻሚዎቹን ለመያዝ ክትትል እያደረግን ነው ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪ፣ ያለው የጋምቤላ ክልላዊ መንግስት ባለፈው ሳምንት አርብ መጋቢት 20 ቀን 2016 ዓ ም የክልሉን የጸጥታ ሁኔታ አስመልክቶ ባወጣው መግለጫ ካለፉት ሁለት ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ሕገ ወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን አስታውቋል። እኒህም ችግሮች በክልሉ ግጭቶች እንዲባባሱ ማድረጋቸውንም ገልጿል። ባለፈው ሳምንት አርብ ባስደመጥነው ዘገባ የክልሉን መንግሥት ምላሽ እንዳገኘን ይዘን እንደምንመለስ በዘገባችን የጠቀስን ሲሆን የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ ቸውልኩን በጉዳዩ ላይ ምላሽ ሰጥተውናል አቶ ቾውል ለአሜሪካ ድምፅ በሰጡት ቃል ከተዘረዘሩት ችግሮች ጀርባ አሉ ያሏቸውን አካላት ጠቁመዋል ስልጣን ፍላጎች ቁርፍያ የያዙ አመራሮች እና ሌሎች ከዚህ በፊት ተባረው የነበሩ ሰዎች ከሰረሰላም ሰላም ጋር ግንኙነት ፈጥሮ እንደዚህ አይነት መጥፎ ድርጊቶች የሚሰሩ ሰዎች አቅላላ ወደ ህግ ቁጥጥር ውስጥ እናውላለን የሚል አቋም ነው ያዝነው እንደ መንግስት። ክልሉ በመግለጫው አሁን የሚታየው የብሔር ጽንፈኝነትና ፖለቲካዊ ችግር ዋና ተሸካሚ አመራሩ እንደሆነ አስገንዝቦ ኢመደበኛ አደረጃጀቶችና ከውጭ የሚዘወሩ የማህበራዊ ብዙሃን መገናኛዎችም ሚና እንዳላቸው አመልክቷል። ከመካከላቸው ስልጣንን በህገ ወጥ መንገድ ለመያዝ የሚጥሩ አካላት መኖራቸውንም ጠቅሶ በእነዚህ አካላት ላይ እርምጃ እወስዳለሁ ሲል አስጠንቅቋል። ይኸው እርምጃ የመውሰዱ እንቅስቃሴ መጀመሩን የሰላምና የጸጥታ ቢሮ ኃላፊው አቶ ቸውልኩን ገልጸዋል። በራሳችን ቤት፣ በፖሊስ ቤት ጀምረን በጸጥታ አካላት ላይ ጀምረናል። ሳሚ ባለፈው ሳምንት ረቡዕ በጋምቤላ ክልል በአንድ የህዝብ ማመላለሻ አውቶቡስ ላይ ታጣቂዎች ፈጸሙት በተባለው ጥቃት አምስት መንገደኞች መገደላቸውንና 36 ሰዎች መቁሰላቸውን የአሜሪካ ድምፅ የአካባቢውን ነዋሪዎችና የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታልን ዋቢ አድርጎ ዘግበዋል። ስለዚህ ጉዳይ የተጠየቁት አቶ ቸውል በጥቃቱ ሕይወታቸው ያለፈና አካላዊ ጉዳት የደረሰባቸው ሰዎች መኖራቸውን አረጋግጠው ጥቃት ፈጻሚዎቹን ለመያዝ ክትትል በማድረግ ላይ እንገኛለን ብለዋል። ክልሉ ባወጣው መግለጫ ደግሞ በተለያዩ ጊዜያት በተፈጸሙ ወንጀሎች የተሳተፉ ሰዎችም ጭምር በቁጥጥር ስር ውለው እንዲጠየቁ የማድረግ እንቅስቃሴ ተጠናክሮ እንደሚቀጥል አመልክቷል። ለዚህም በክልሉ የጸጥታ መዋቅር ውስጥ ያለውን ችግር ለመፍታት ከተቋሙ የሥራ ኃላፊዎች ጀምሮ እስከ መደበኛ ፖሊሶች ድረስ ግምገማ እየተደረገ እንደሚገኝ ገልጿል። ይህ ግምገማና የተጀመረው እርምጃ በፖለቲካ አመራሩም ላይ እንደሚቀጥል የተናገሩት አቶ ቸውል ሂደቱ ግን የሁሉንም አካላት ርብርብ ይሻል ይላሉ። ፌደራል ፖሊስም ፖሊስ መከላከያም፣ ተውቁ አካላት ከማህበረሰብ ጋር በመሆኔ በህብረተሰቡ ላይ ያለው ችግር ለማውጣት ህብረተሰቡ ደግሞ ተባብሮ የሽግረቱ ለመብጣት የጋራ አቋም ነው ያስፈለጉ እንጂ በአንድ አካል ብቻ ሊፈታ የሚችል ነገር አለ። ህብረተሰቡ ተባብሮ መሰራት አለ። አሁን ውይይቶች ተጀምረዋል። ማህበረሰብ ለማወያየት ተጀምሯል። በየደረጃ ያለው መንግስት አውረዱ የራሱ ድርሻ ወስዷል። ሃይማኖት አባቶች አወያይተዋል። ሽማግሌዎች አወያይተዋል። ወታቶች አወያይተዋል። ዛሬም የምሁራን ውይይት አለ። እነዚህ ሁሉ ማይፕረሰቡ ወደ አንድ ለማምታት ነው የተፈለገ። በአካባቢው ስላለው የጸጥታ ሁኔታ አስመልክተው ዛሬ ለአሜሪካ ድምፅ አስተያየት የሰጡ ስሜ እንዳይጠቀስ ያሉ አንድ የጋምቤላ ከተማ ነዋሪ በትናንትናው ዕለት በኢታንግ አካባቢ የተኩስ ልውውጥ እንደነበረ ጠቅሰው በሰዎች ላይ ጉዳት አለመድረሱን ሰምቻለሁ ብለዋል። ዛሬ በጋምቤላ ከተማ አንጻራዊ ሰላምና የተረጋጋ ሁኔታ መኖሩን የተናገሩት አስተያየት ሰጪው፣ ሆኖም አሁንም በብሔሮች መካከል ያለው ግንኙነት ጤናማ አይደለም በማለት ገልጸዋል። በየቦታ ባላቸውበት ቦታ ባንኮች እየሰሩ ነው። ግን ያው በአኛኮች መንደር ላይ የሚገኘው ባንኮች ኖር የሚለችልም አኛኮች ደግሞ ወደ መንገድ ላይ ራሱ በጣም የሰጉ ነው የሚገኙ ከከተማዋ ውጭ ያለው የትራንስፖርት አገልግሎት የጸጥታ ስጋት ያለበት መሆኑን ተናግረዋል። የሕዝብ ማመላለሻ አውቶቡሶች አንድ ላይ ተነስተው አንድ ሰባት ስምንት ወይም አስር አንድ ላይ ሆነው ከፖሊሶች ጋር በመሆን በሂጀባ ነው የሄዱት እና አንድ ባስ ወደ አራት ወስቱ ፖሊስ ባለፈው ሳምንት በመንገደኞች ላይ ተፈጸመ የተባለውን ጥቃት ተከትሎ በጋምቤላ ክልል ብሔር ተኮር ግጭት ይነሳል የሚል ስጋት ያደረባቸው የከተማ ነዋሪዎች መንግስት ሰላምን እንዲያሰፍን መጠየቃቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። አሁን ወደ ሁለተኛው አጋማሽ ነው የምንተላለፈው። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሳምንታዊው ሐኪሞን ይጠይቁ ነው ስር እንዳይሰድ መከላከልና በቀላሉም በሕክምና ሊረዳ የሚችል ነገር ግን በአግባቡና በጊዜው ካልተረዳ ብርቱ የልብ በሽታ የሚያስከትል የጤና ጠንቅ ነው። የዛሬው የሐኪሞን ይጠይቁ መሰናዷችን ትኩረት ያደረገበት ርዕስ ስትሪፕቶኮከስ በሚል መጠሪያ የሚታወቁ የበሽታ አምጭ ተዋሲያን ዝርያ የሚመደበውን የዚህም በሽታ ምንነት መከላከያና ህክምና አስመልክቶ ለተነሱ ጥያቄዎች ሙያዊ ማብራሪያቸውን የሚሰጡን ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኖሶታ ክፍለ ግዛት የሚገኘው ሄነፒን የህክምና ተቋም የልብ ክፍል ዳይሬክተር ሚኒስትር ናቸው። ዶክተር ውብሸትን ያነጋገራቸው አሉላ ከበደ ነው። ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ እድሩን ስለሰጥህኝ። እኔም አመሰግናለሁ። ሩማቶይድ በመባል የሚታወቀውን የልብ ህመም አይነት የሚመለከት ርዕስ ነው ለዚህ ሳምንት የመረጥ ነው። ሩማቶይድ ከሚለው አጠራር ጋር ተያይዘው የሚነሱ ከልብ ውጭ ሌሎች የሰውነት ክፍሎችንም የሚያጠቁ በሽታዎችን መኖራቸው ይታወቃልና በመሰረታዊ ጥያቄ ብንንደረደር ለመሆኑ ሩማቶይድ የልብ በሽታ በራሱ ምንድን ነው? ከሌሎች የልብ በሽታ አይነቶችስ በምን ይለያል? ከዚህ በፊት ስለ ልብ በሽታ ስናወራ በአጠቃላይ የልብ በሽታን ስናየው የመጀመሪያው አብሮ ወለድ የምንለው ወይም ኮንጀኒታል ሃርት ዲዚዝ ስንወለድ አብሮ ቫልብም ሆነ የልብ ክፍል ተበላሽቶ ሳይስተካከል የሚወጣበት መንገድ አለ። ሌላኛው ደግሞ በየተስተካከለ ልብ ጋር ከተወለድን በኋላ ከዛ ተቀጥሎ ደግሞ የሚመጣ የልብ ችግር ነው እና ይሄ የሩማቶይድ ሀርት ዲዚዝ የምንለው ከሁለተኛው ክፍል ጋር የሚመጣ ነው ማለት ነው እና እንዴት ነው የሚመጣው ካልን ደግሞ ከዚህ በፊት ሌሎች ለልብ በሽታ የሚያጋልጡን ሁኔታዎች እንደ ደም ግፊት፣ እንደ ስኳር በሽታ፣ እንደ ሲጋራ ማጨስ የሚመስሉት እንዴት ቧንቧ ሊዘጉ ወይም ደግሞ የልብን ቫልቭ ሊያበላሹ እንደሚችሉ ተነጋግረናል። ይሄኛው ከሁሉ ለየት የሚያደረገው ምንድን ነው? የበሽታ አምጪ ህዋት ኢንፌክት ካደረገን በኋላ እሱን ለመቋቋም በምናደረገው ትግል ከሱ ጋር የተገናኘ በሽታ ነው እና ዋናው የሚለየው ከሌሎቹ ሁሉ ስትሬፕቶኮከስ የሚባል የበሽታ አምጪ ህዋስ ነው፣ ባክቴሪያ ነው፣ ከሱ ጋር መገናኘቱ ነው፣ ከሁሉ ለየት የሚያደረገው። መልካም ዶክተሩ፣ ብሸት የዚህ የልብ በሽታ አይነት ምንሻው ቀደም ብለው እንደ ጠቀሱት ስትሪፕቶኮከስ በተባለው የበሽታ አምጪ ተህዋስ መመረዝን ተከትሎ የሚቀሰቀስ እንደመሆኑ በምን አይነት ሁኔታ ነው የግሮሮ በሽታ የልብ ጠንቅ የሚሆንበት ሁኔታ የሚከሰተው? የተለያዩ የግሮሮ ህመም አይነቶች እንደምኖራቸውም፣ እንዴት ነው ይሄኛው ተለይቶ የሚታወቀው? ልክ ይሄ በሽታ አምጪው ህዋስ ስትሬፕቶኮከሱ መጀመሪያ የሚገናኘው የጉሮሮ ህመም በማምጣት ነው እና የጉሮሮ ህመም ስንል ብዙውን ጊዜ ብዙውን ጊዜ የሚያጠቃን ህዋስ ቫይረስ የምንለው ነው። ለምሳሌ ብዙ ሰው ፍሉ ይዞኛል፣ ጉንፋን ይዞኛል ብሎ ትንሽ ሲያስነጥሰው፣ ሲያስለው ካፍንጫም ከአይንም የሚወጣም ትሳሽ ሊኖር ይችላል። ግን ያን ያህል መዋጥ እስከሚያስቸግር ድረስ የሚያደርስ ችግር አይኖረውም። ይሄኛው የስትሬፕቶ ኮከሱ ሲመጣ ብዙ ጊዜ ልጆችን ነው የሚያጠቃው። አንዳንድ ጊዜ መዋጥ እስከሚያስቸግር ድረስ ልብ ውስጡ ያበጠ መስሎ እስከሚያስጨንቅ ድረስ ከትኩሳት ጋር አብሮ ተደራርቦ ለየት ያለ የሚያስቸግር አይነት የጉሮሮ ሕመም ነው እና ታዲያ እንዴት ነው ከጉሮሮ ዘሎ ልብ ጋር የሚደርሰው የሚለው ጥያቄ ነው ብዙ ሰው እዚህ ጋር የሚታየው በዚህ ጊዜ ሰውነታችን ይሄንን በሽታ ለመቋቋም ጦርነት ይጀምራል ማለት ነው ከህዋሱ ጋር። እና ያን በሚያደርግበት ጊዜ ይሄ እንግዲህ ኢሚዩን ሲስተም የምንለው ነው። ወታደር እንደማዝበት ነው። ይሄን በሚያደርግበት ጊዜ ያ የዘመተው ጦር ያንን ህዋስ አጥቅቶ ያሸንፍና ግን እሱ ጋር በማቆም ፋንታ ልባችን ውስጥ ያሉትን አንዳንድ ቫልቮቹን ከባክቴሪያው ጋር የሚመሳሰል ልባችን ውስጥ ያሉ ነገሮች አሉ። የሚያምታቱት ይሄድና የራሳችንን ክፍል አንዳንዴም ደግሞ አጥንትም ማጥቃት ይጀምራል። በዛ ምክንያት ነው እንዲያውም አጥንት ጋር ሲያጠቃ እንግዲህ ሩማቲዝም ወይም ሩማቶይድ የሚለው ቃል የመጣው ከቁርጥማት ጋር በተገናኝ ነው እና ያኔ ልብ በሚያጠቃበት ጊዜ እንደዚህ ቁርጥማትም እንዲህ አይነት ነገር ስለሚያመጣ ነው የበሽታው ስም ሩማቶይድ ሀርትዚስ ተብሎ የተሰየመው። የግሮሮ ህመም በተለይ በልጆች ላይ በሚከሰት ጊዜ ቤተሰቦች የትኛው እንደሆነ አጣዳፊነት ያለው ትኩሳት የሚያመጣ በሌሎችም ቀደም ብለው በገለጿቸው ቫይረስ በሚሰኙት ተዋሲያንም የሚከሰት ቢሆንም አንዳንዴ አላስፈላጊ ጭንቀት ውስጥም እንዳይገቡ ለማዛመድ ነው። ይሄን ጥያቄ ማስከትለው ቤተሰቦች መቼ ነው መጨነቅ ያለባቸው? ሁሉም የግሮሮ ህመም የልብ ህመም አያስከትልምና የተባለው የግሮሮ ህመም አይነት ራሱም ቢሆን ሁል ጊዜም መጨረሻው የልብ ህመም መከተል የለበትምና ምን ሲሆን ነው የልብ ህመም በሽታው የሚከሰተው? ያ የግሮሮ ህመም የያዛቸው በሙሉ የልብ ህመም በሽታ አይኖራቸውምና አ አይኖራቸውም እና ልክ ነ ገና ለገና የጉሮሮ ህመም ስላልን ሰው እንዲሸበር አንፈልግም። ወላጆች ብዙ ጊዜ ልጆቻቸውን ያውቋቸዋል። አንዴ ትንሽ ታሞ አስነጠሰኝ፣ አሳለኝ፣ ትንሽ ድካም ተሰማኝ ብሎ ግን ልጃቸውን ሲያዩት ከሞላ ጎደል ደህና የሆነበት ጊዜ እሱ ብዙ ጊዜ ወደ ቫይረስ ልናዘነብልበት እንችላለን። ግን ይሄ የስትሬፕቶኮከሱ ደግሞ አጣዳፊው ትኩሳት፣ የሩማቲክ ትኩሳት የምንለው ወይም አርቲኪት ሩማቲክ ሲበር ሲመጣ አንደኛ ነገር ያው አስጨናቂ የሆነ የጉሮሮ ህመሙን ተከትሎ ነው መጣው። ቅድም እንዳልኩት መዋጥ እስኪያስቸግር ድረስ ልጁ ድክም ክም ሊል ይችላል። ልጁ አልበላም ማለት ሊከጅለው ይችላል። ትኩሳት በጣም ይበዛል። ከዛ ደግሞ ይሄ ከትኩሳቱ ጋር ተያይዞ ደግሞ የሚመጣው ሰውነትን የሚያጠቃው ነገር ደግሞ በመጣበት ጊዜ በዛ ጊዜ ደግሞ ቁርጥማትም ሊኖር ይችላል ሽፍ የሚልም ነገር ቆዳቸውም ላይ ሊያዩ ይችላሉ። ድካም ሊመጣ ይችላል። ከዛ ላይ በዝቶ እና እንዲያው በሽታውን ብዙ ጊዜ ጉንፋን ብለው ዝም ብለው ከሚተውት በአንድ ቀን በሁለት ቀን ያ ልጅ መለስ ብሎ ተሽሎት በመታየት ፋንታ እንዲያው ከቀን ቀን እየባሰበት እየተዳከመ ሲመጣ ይሄን እንዲህ አይነቱ ነገር ነው እንግዲህ ወደ ጤና ጣቢያ ተሄዶ ምንድን ነው ተብሎ መጠየቅ ያለበት። ዶክተር ውብሸት መከላከያውን በሚመለከተው በመጠኑ ገፋ ብናደርግና በተለይ ሩማቶይድ የተባለው የጉሮሮ በሽታ አይነት ስር ሊሰድና ይህን የልብ በሽታ ሊያስከትል እንደሚችል አስረድተውናል። ለመሆኑ ወላጆች ይህን ለመከላከል ሊያደርጉ የሚችሉት ነገር አለ? ይሄ በሽታ ከሞላ ጎደል በታዳጊ ሀገሮች ላይ ነው በጣም የበዛው። ለምንድን ነው እንደሱ የሆነው? በታዳጊ ሀገሮች ውስጥ ልጆች፣ ወጣቶች አብረው ሰብስ ብለው የሚኖሩባቸው ሁኔታዎች ይፈጠራሉ። ለምሳሌ አብረው ሊተኙ ይችላሉ፣ አብረው ሊበሉ ይችላሉ፣ አብረው ሊያጠኑ ይችላሉ። እና እንደዛ በሚሆንበት ጊዜ ከአንዱ ወደ አንዱ ከዚህኛው ወደ ዛኛው እየሄደ እንዲያውም እየተደጋገመ ሲመጣ ነው የዛ ጊዜ ነው እንግዲህ ወደ ልብ ጋር የሚሄደው ጥቃት ከጉሮሮ አልፎ ወደዛ ሊሄድ የሚችለው እና ምን ማድረግ ይችላሉ ለሚለው አቅሙ ቢኖር አንድ ልጅ በእንደዚህ አይነት የጉሮሮ በሽታ እንዲጠንከር ያለውን ቅድም ያብራራውን አይነት የጉሮሮ በሽታ በሚኖርበት ጊዜ ከሌሎቹ ልጆች ጋር ሳይቀላቀል ሌሎቹንም ደግሞ እንዳያሳምም ማለት ነው። ያንን ልጅ ደግሞ ቶሎ ብሎ ወደ ጤና ጣቢያ ወስዶ አስመርምሮ፣ ምክንያቱም ተመርምሮ መታየት ይቻላል። ይሄ ቫይረስ ይሁን ስትሬፕቶኮከስ ሲሆን ወዲያው ጤና ጣቢያ ሲሄዱ ማወቅ ይቻላል። እንደሱ ከሆነ ወዲያው ፔኒስሊን የሚባል መድኃኒት ይሰጣል። በቃ በሽታው በዛው ያቆማል ማለት ነው። ሌሎቹ ችግሮች ሳይመጡበት እሱ አልፎ አጣዳፊው የሮማቲክ ፊቨር ከመጣ የእንክብካቤ ካለቀ ወዲያ ለዘለቄታው መደረግ ያለበት ያ ወጣት ልቡም ታይቶ በየወሩ እንደዚህ እየተመላለሰ በጤና ጣቢያው ክትትል እያደረገ የፔኒሲሊን መከላከያ እንዲሰጠው ከሐኪሞቹ ጋር ተወያይቶ እሱን ማካሄድ ያስፈልጋል። ዶክተር ውብሸት አየ ነው። በዚህ በዩናይትድ ስቴትስ በሚኒሶታ ክፍለ ግዛት የሚገኘው የሄነፒን የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምና ዲሬክተር ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ መሰል የልብ ህመምን የሚመለከት ጥያቄ መልስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ። ስለሰጣችሁኝ እድል እኔም አመሰግናለሁ። ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ። እድሉን ስለሰጠኝ እኔም አመሰግናለሁ ሩማ የአሜሪካ ድምጽ ነው እየተከታተላችሁ ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ ቆየ ሌሎች በበርካታ የምስራቃዊና ደቡባዊ አፍሪካ ሀገሮች ቢያንስ አርባ አምስት ሚሊየን የሚሆኑ ህጻናት ለከባድ የምግብ ዋስትና ቀውስ መጋለጣቸውን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ አመለከተ። ችግሩን የአየር ንብረት ለውጡ እንዳባበሰውም ዩኒሴፍ አክሎ አስታውቋል። የዚምባብዌ መንግስት በበኩሉ የሀገሪቱ ወረዳዎች በሙሉ በድርቅ የተመቱ ቢሆንም ቸኩለን ብሔራዊ አደጋ ብለን አናውጅም ማለቱን ጠቅሶ ኮሎምበስ ማቡንጋ ከሀራሬ ዘግቧል። በሌላ በኩል ደግሞ ይህ ዓመት ለደቡብ አፍሪካ ትልቅ ዓመት ነው። አንድም ደቡብ አፍሪካ የዲሞክራሲ ጎዳና የተያያዘችበት ሰላሳኛ ዓመት መታሰቢያ ሲሆን በሚቀጥለው ግንቦት ወር ደግሞ ጠቅላላ ምርጫ ታካሂዳለች። ተንታኞች የዘንድሮ ምርጫ ካለፉት ምርጫዎች የበለጠ ፉክክር የሚታይበት እንደሆነ ከወዲሁ ተንበያዋል። ኬት ባትሌት ናት ከጆሀንስበርግ ያጠናቀረችው። የምሽቱ የአፍሪካ ነክ ርዕሶች መሰናዷችን እነዚህን ሁለቱን ርዕሰ ጉዳዮች ይመለከታል። ቆንጂት ታየናት ያቀናበረችው የዩኒሴፍ የምስራቅና የደቡባዊ አፍሪካ ዳይሬክተር ኤቫ ካዲሊ ባወጡት መግለጫ እንዳሉት የተራዘመው ወበቅና ድርቁ በበርካታ ሀገሮች በሚሊዮኖች የተቆጠሩ ሰዎችን አደገኛ ሁኔታ ላይ ጥለዋል። 45 ሚሊዮን ሕፃናት የኤልኒኞ የአየር ሁኔታ በአባባሰው ተደራራቢ ቀውስ ውስጥ ተጠምደዋል ብለዋል የዩኒሴፏ ባለስልጣን። ክሪስተን ረድረት የምስራቅና የደቡባዊ አፍሪካ የዩኒሴፍ የስነ ምግብ ጉዳዮች አማካሪ ናቸው። እሳቸው በሚሰሩባቸው በርካታ ሀገሮች በአያሌ ሕፃናት ላይ የመቀንጨር ወይም የአጣዳፊ የተመጣጠነ ምግብ መጎዳት ሁናቴ እየታየ እንደሆነ ተናግረዋል። የአየር ሁኔታው መለዋወጥ ከአየር ንብረቱ አጠቃላይ ለውጥ ጋር ተደራርቦ የተጎጂዎችን ቁጥር እንዲያሻቅብ እያደረገ መሆኑን አልሸሸጉም። ለምሳሌ ማላዊን ብንወስድ ከመደበኛው የሥነ ምግብ መርሃ ግብር የተገኙ አሃዞች እንደሚያሳዩት አሁን ባለው የኤልኒኞ የአየር ሁኔታ ምክንያት በተመጣጠነ ምግብ እጥረት ተጎድተው እርዳታ ወደሚያገኙባቸው ማዕከላት የሚወሰዱ ህጻናት ቁጥር ጨምሯል። 21 ከሚሆኑት የቀጠናው ሀገሮች ግማሽ በሚሆኑት ህጻናት በአየር ንብረት ለውጥ የተነሳ እጅግ ከባድ ለሆኑ ጉዳቶች ተጋልጠዋል። በተመጣጠነ ምግብ ረገድ እስካሁን የተገኘው ጥቂት ክንዋኔም አይናችን እያየ እየተቀለበሰ ነው። ዩኒሴፍ በትምህርት ቤቶች በኩል ልጆችና ቤተሰቦቻቸው የአየር ንብረት ለውጡን ችግር መቋቋም ስለሚችሉበት መንገድ ለማስተማር ጥረት እያደረገ መሆኑን ይናገራል። ወንጋኒ ግሬስ ታውሎ የዩኒሴፍ የምስራቃዊና የደቡባዊ ቀጣና የትምህርት ጉዳይ አማካሪ ናቸው። የአየር ንብረት ጉዳይ በስርዓተ ትምህርት ውስጥ እንዲካተት ዩኒሴፍ ከአጋሮቹ በተለይም ከመንግስታት፣ የሲቪል ማህበረሰብ ድርጅቶች እና ከማህበረሰቦች ጋር በመስራት ላይ ነው። በተለይም በመሰረተ ልማት፣ ታዳሽ ኃይል መጠቀምና የፍሳሽ አያያዝ ላይ እናተኩራለን። ዝምባብዌን ለመጥቀስ ንጹህ አረንጓዴ ትምህርት ቤቶች በተባለው መርሃ ግብር ከመንግስቱ ጋር በመስራት ላይ ነን። በዚህ መርሃ ግብር ከአየር ንብረት ለውጥ ጋር የተያያዙ እቅዶችን በስርዓተ ትምህርቱ ውስጥ አካተን ወደ ማህበረሰቦች በመውሰድ የአየር ንብረት ለውጥ ለሚያስከትላቸው ችግሮች የተቀናጀ መፍትሄ ለመፍጠር እየሰራን ነው። ይህ ለወደፊት ደቡባዊ አፍሪካን ሊረዳት ይችላል። ዳሩ ግን ዚምባብያውያንን የሚያሳስባቸው አሁን ዛሬ ያሉበት ችግር ነው። ኤሊታ ኑሴቤ ሶስት ልጆች አሏቸው። ልጆቹ ምግብ በደንብ ስለማያገኙ ትምህርት ቤት የሚሄዱት በግድ እንደሆነ ገልጸዋል። የምግብ ዋስትና ችግር አለብን። የድህነት ኑሮ እየገፋን ነው። በፊት የምግብ እርዳታ የሚያደርጉልን ለጋሾች ነበሩ፣ ግን ሄዱ ሀሳባቸውን ለውጠው ተመልሰው በምግብም ሆነ በሌላ መንገድ ቢረዱን ጥሩ ነበር። ዘንድሮ መሬቱ ምንም የሚበላ ነገር አላፈራም። እኛ ሞፔን አባጨጓሬ መሳይ እየሸጥን ነው የምንኖረው። ዘንድሮ ግን ምንም የለም። እርዳታ በመለመን ላይ ነን። እንስሳታችን የሚጠጡት ውሃ የለም። ፍየሎቻችንና ላሞቻችን መሞታቸውም አይቀር ነው። የዚምባብዌ የማህበራዊ ኑሮ ሚኒስትር ጁላይ ሞዬ ግን ባለፈው ሳምንት ማክሰኞ በሰጡት ቃል መንግስታችን አሁን ያለውን ድርቅ ቸኩሎ እንደ ማላዊ እና እንደ ዛምቢያ ብሔራዊ አደጋ ብሎ አያውጅም። በብሔራዊ አደጋነት የሚያስፈርጀው ሳይንሳዊ ምክንያት የለም ብለዋል። ቀጣዩ ለአፍሪካ ነክ ርዕሶች የያዝነው ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ይህ አመት ለደቡብ አፍሪካ ትልቅ አመት ነው። የዲሞክራሲ ጎዳና የተያያዘችበት ሰላሳኛ አመት መታሰቢያ በመሆኑ ብቻ ሳይሆን ምርጫ የሚካሄድበት አመትም በመሆኑ ነው። አጠቃላይ ምርጫው እንደ አውሮፓውያን የዘመን አቆጣጠር ግንቦት 29 ቀን ይካሄዳል። ታዛቢዎች እጅግ ብርቱ ፉክክር የሚካሄድበት ምርጫ እንደሆነ ተንብየዋል። ፓሌሳ ሙሳ እንደ አውሮፓውያን የዘመን አቆጣጠር በ1976 የ12 ዓመት ታዳጊ ሳሉ በወቅቱ የሴቶች ወህኒ ቤት በነበረው በዚህ ስፍራ ታስረው ነበር። የታሰሩት በጸረ አፓርታይድ ትግል ባደረጉት ተሳትፎ እንደሆነ ያስታውሳሉ። ዊኒ ማንዴላ መኖሪያ ቤት አግኝተውኝ አስራው አመጡኝ። አገሬን ለመጠበቅ ኤኬ 47 መትረየስ መተኮስ እየተለማመድኩ ነበር። በ1994 ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዝደንት ሆነው ሲመረጡ እንዴት እንደፈነደቁ ፓሌሳ ሙሳ ያስታውሳሉ። ከ30 ዓመታት በኋላ ዛሬ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ውስጥ የሚያዩት ሙስና እጅግ በጣም እንዳሳዘናቸው ፓሌሳ ይናገራሉ። ዩ ኖ ዋት አ የሀገራችን ነገር አይገባኝም። ገንዘብ መብላት ብቻ ሆኗል። ፓርላማ ላስገባቸው ሕዝብ አያስቡም። ረስተውናል። ፓሌሳ ታስረውበት የነበረው አደገኛ ውህኒ ቤት ዛሬ ቤተ መዘክር ነው፣ የህገ መንግስታዊ ፍርድ ቤቱም መቀመጫ ነው። በየዓመቱ በዚህ ቦታ የሰብአዊ መብት በዓል ይከበርበታል። አብዛኞቹ የዘንድሮ በዓል ታዳሚዎች ታዲያ ነፃው ትውልድ ተብለው የሚጠሩት ናቸው፣ በአፓርታይዱ ዘመን አልነበሩምና። ደቡብ አፍሪካ በመጪው ግንቦት ወር ምርጫ ታካሂዳለች። ተንታኞች በዚህ ምርጫ የወጣቶች ድምጽ ወጥተው ድምጽ የሚሰጡ ከሆነ ለውጥ ሊያመጣ እንደሚችል እየተናገሩ ነው። ቴሳ ዶምስ ሪቮኒያ ሰርክል የተባለ አዲስ የምርምር ተቋም ዳይሬክተር ናቸው። ወጣቶች ብቻ እንኳን ቢወጡ ከ35 ዓመት በታች የሆኑት ብቻ እንኳን ቢወጡ 14 ሚሊዮን መራጭ ወጣ ማለት ነው። ስለዚህ ወጣቶች በዚህ ምርጫ ወጥተው ድምፃቸውን ከሰጡ ይችን ሀገር ሊለውጧት ይችላሉ። እውነቴን ነው፣ ይችላሉ። የ30 ዓመቱ ኡናቲ ዚሊኒ ለወጣት መራጮች የተሰናዳ ስልጠና እየተከታተለ ነው። ከደቡብ አፍሪካ ወጣቶች 65 ከመቶ ስራ አጦች ሲሆኑ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የአፍሪካ ብሔራዊ ኮንግረስ በዚህ ምርጫ ለመጀመሪያ ጊዜ በምክር ቤት አብላጫ መቀመጫ የሚያገኝ አይመስልም። የፖለቲካ ፓርቲው ሙሰኝነት ውስጥ ገብቶ የሚያደርገው የፈለገውን ከሆነ ትክክለኛውን አገልግሎት የማይሰጥ ከሆነ ደግሞም ብዙ ተስፋ የሚሰጥ ነገር ካላመጣ ድምፄን ባልሰጥስ የሚል ሀሳብ መጥቶብኝ ነበር። የ ሃያ ሶስት አመቱ ታባንግ ማኬሌ በበኩሉ በመጪው ምርጫ ለመጀመሪያ ጊዜ ድምፁን ስለሚሰጥ ጓግቶ እየጠበቀ ነው። እኔ ባለፈው አመት በመራጭነት ተመዝግቤ አለሁ። ሌሎችን በማህበራዊ መገናኛ፣ በኢንስታግራም፣ በፌስቡክ፣ በዋትሳፕ ምረጡ ምረጡ እያልኩ ቀዝቅሼ አለው ደቡብ አፍሪካ ውስጥ ያለው ሙስናው፣ እኩልነት አለመኖሩ እንዲለወጥ እፈልጋለሁ። በለውጥ አምናለሁ። የሀገራችንን ዲሞክራሲ ዋጋ ከፍለን ለመጪው ትውልድ ጠብቀን ማቆየት አለብን ብለዋል። ተከታዩ መሰናዷችን ኢትዮጵያውያን ሙስሊሞች በረመዳን ጾም የሚያካሂዱትን በጋራ የማፍጠር ሂደት ይቃኛል። አሶሲየትድ ፕሬስ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል። ቅድመ ዝግጅቱ እስካለፈው ረቡዕ ድረስ ሲካሄድ የቆየ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው በተቋደሱበት ምግብ በማፍጠር የረመዳንን የጋራ መንፈስ አክብረዋል። በመላው ዓለም የሚገኙ ሙስሊሞች ቅዱሱን ወር ከንጋት እስከ ምሽት በስግደት በጾምና በምጽዋት እያከበሩት ነው። የጅምላ ኢፍጣር አዘጋጆች ባለፉ አራት ዓመታት የዝግጅቱ ተወዳጅነት እያደገ መምጣቱን በማሳየት ከፍተኛ ተሳትፎ እንደሚያደርጉ ገምተዋል። የ17 ዓመቷ ተሳታፊና የበጎ ፈቃድ አስተባባሪ ሂክማ ሳኒ ስለ መረዳዳት አስፈላጊነት አጽንኦት ሰጥታለች። ያው ሙስሊም እንደመሆናችን መጠን መረዳዳት አለብን፣ አደለም እና የተቸገሩ ወንድሞቻችንን፣ እህቶቻችንን ሁሉንም እናት አባቶቻችንን በመርዳት ረመዳናችን እንድናከብር ትንሽ ቀን ቀረም እና ኢዳችንን በሰላም በደስታ እንድናሳልፍ የተቸገሩትን እንርዳ። የታላቁ የጎዳና ኢፍጣር ትክክለኛ ቀን የሚወሰነው በቅርቡ በታየችው ጨረቃ እይታ ወይም የጨረቃ ውደት መሰረት ነው። ግን ብዙውን ጊዜ በተቀደሰ ወር 17ኛው ቀን ላይ ይሆናል። ይህ የተለየ ቀን ለኢትዮጵያውያን ሙስሊሞች ልዩ ትርጉም ያለው ነው ይላሉ፣ የእስልምና ምሁርና የታላቁ ጎዳና ይፍጣር አስተባባሪ አቡበከር አህመድ። ነቢዩ መሐመድና ተከታዮቻቸው በድር ጦርነት ድል የተቀዳጁበት ሰባተኛው መቶ ክፍለ ዘመን መሆኑን በመጥቀስ ይህ ወር ከአድዋ ነፃነት ጋር የተገናኘ መሆኑን ያብራራሉ። ረመዳን 17 በታሪካዊ የኢትዮጵያ የአድዋ ድል የጥቁሮች ነፃነት የጥቁሮች አርማ የሆነው የአድዋ ድል ሲነሳ አንዱኛ የምናስታውሰው ረመዳን ነው። እንግዲህ ታሪኩን መለስ ብላችሁ ካላንዶ ወረንሱት ቆጥሩት። የአድዋ ድል የተደረገበት ዕለት ረመዳን 16 ወይም 17 ነው። የኢትዮጵያ ሙስሊሞች የሀገራቸውን ነፃነት ክብር ለመጠበቅ ጾመኛ ሆነው ሌላ ኃላፊነቶችን የተወጡበት ታሪካዊ ዕለት ነው። የጅምላ ኢፍጣር ለተሳታፊዎች እንደ እንጀራ፣ ዳቦ፣ ወጥና አትክልት ያሉ የኢትዮጵያውያን ባህላዊ ምግቦችን ያካተተ ምግብ በጋራ የሚቋደሱበት በመሆኑ የጋራ ልምድ ይሰጣል። ተሳታፊዎቹ ምግብን፣ ጸሎቶችና ውይይትን ለመካፈል በአንድነት ይሰባሰባሉ። ለአንዳንዶቹ ታላቁ የጎዳና ላይ ኢፍጣር የሃይማኖቶች ስምምነት ምልክት ነው። ይህም የኢትዮጵያን በሙዝሊሞችና በክርስቲያኖች መካከል ያለውን አብሮ የመኖር ታሪክ የሚያንጸባርቅ ነው። የሁለት ልጆች አባት የሆነው ጋዜጠኛ ፉአድ ሙህዲን በዓመታዊ የፍጣር ዝግጅት ላይ አራት ጊዜ ተገኝቷል። ከዓመት ዓመት የነበረው ሰላማዊ ድባብ ሙዝሊሙ ማህበረሰብ ለሰላም ያለውን ፍቅር ያሳያል ይላል። ይህ ሁሉ ማህበረሰብ እንግዲህ እንደምታየው እዚህ ቦታ ላይ ታድሞ ለተከታታይ አራት ጊዜያት ምንም አይነት ረብሻ ሳይፈጠር ምንም አይነት ኮሽታ ሳይኖር በሰላም ወደቤቱ ቤቱ እየተመለሰ ነው የሚገኘውና አንድ ኢስላም ሰላም መሆኑን የኢትዮጵያ ሙስሊሞች ለሰላም ምን ያክል ቦታ እንዳላቸውና ሰላምን ለማስከበር ራሱን ችሎ የሰላም አምባሳደር መሆን የሚችል ማንነት እስልምና ውስጥ እንዳለ ሁሉ ማሳያ የሚሆን ነው። በዝግጅቱ ላይ ታዋቂ ሰዎች፣ የመንግሥት ባለሥልጣናት፣ የሃይማኖት አባቶች እና ከተለያዩ የኅብረተሰብ ክፍሎች የተውጣጡ በርካታ ሰዎች ተገኝተዋል። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። እንደተለመደው ኬኔዲ አባተ ተከታዩን አዘጋጅቷል። የ2024 የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና በሰርቢያ ቤልግሬድ ቅዳሜ መጋቢት 21 ቀን 2016 ዓ ም ተካሂዷል። በወንዶችና በሴቶች ከ20 ዓመት በታችና አዋቂ እንዲሁም በድብልቅ ሪሌ አምስት ውድድሮች ተካሂደው የቡድን ውጤትን ጨምሮ በዘጠኝ ዘርፍ የሜዳሊያ ሽልማት ተበርክቷል። በሴቶች ከ20 ዓመት በታች የ6 ኪሎ ሜትር ሀገር አቋራጭ ውድድር አትሌት ማርታ አለማየሁ፣ አሳየች አይቼውና ሮቤ ዲዳ በቅደም ተከተል ከአንደኛ እስከ ሶስተኛ በመውጣት ሶስቱንም ሜዳሊያዎች የኢትዮጵያ አድርገዋል። በዚሁ ውድድር ኢትዮጵያ የቡድን አሸናፊም በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። በአጠቃላይ ሁለት ወርቅ፣ ስድስት ብርና ሁለት ነሐስ በድምሩ አስር ሜዳሊያ በማግኘት ኢትዮጵያ በአገር አቋራጭ ውድድሩ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ዋና ተቀናቃኝ ኬንያ ስድስት የወርቅ ሜዳሊያዎችን ጨምሮ በአጠቃላይ አስራ አንድ ሜዳሊያ በማግኘት የውድድሩ አሸናፊ ስትሆን አንድ የወርቅ ሜዳሊያን ጨምሮ አምስት ሜዳሊያ በማግኘት ሌላኛዋ ምስራቅ አፍሪካዊት አገር ኡጋንዳ ሶስተኛ ወጥታለች። በውድድሩ ከተሳተፉ አምሳ አንድ ሀገራት ውስጥ አራቱ ብቻ የሜዳሊያ ሰንጠረዥ ውስጥ ሲገቡ በድብል ቅሪል ላይ ከሶስቱ የአፍሪካ ሀገራት ውጭ የሆነውን አንድ የነሐስ ሜዳሊያ ብሪታንያ አሸንፋለች። በትውልድ ስፍራው አርባ ምንጭ ከተማ ባለፈው ሳምንት ህይወቱን ባጣው ተጫዋች አለልኝ ያዘነ ጉዳይ ላይ ምርመራ መጀመሩን የከተማው ፖሊስ ለአሜሪካ ድምፅ ገልጿል። የአርባ ምንጭ ከተማ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ለተጫዋቹ ሞት መንስኤ የሆኑ ጉዳዮችን በተመለከተ ከሕብረተሰቡ ጥቆማ በመነሳት ምርመራ እየተካሄደ መሆኑንና በቁጥጥር ስር የዋሉ ሰዎችን መኖራቸውን ተናግረዋል። ስጋቶች፣ ጥርጣሬዎች ስላሉ መነሻ የሆኑ ልጅ ራሱን እንዳያጠፋ መነሻ የሆኑ የሚያማሩ ነገሮች እንዳሉ ህብረተሰቡ በሚደርሰን ጥቆማ ያለ ማንም አብልት አቅራቢነት ምርመራው ተጀምሯል። ገና ጅምላን ያለ ነው። ቤተሰብ ነው። አሁን ለጊዜው ቁጥጥር ስር ያዋለው ሁለት እህቶችና አንድ ወንድም፣ ለጊዜው ቁጥጥር ስር ብሎ ሌሎች ሊገቡ የሚችሉ ይኖራል። ሊገቡትም ሊወጡ የሚችሉ ይኖራል። አሁን የተወሰነ ፋንዲንግ ባልተገኝበት የሆነ ነገር እንዲህ አይነት ጥብት አገኝተናል ብለን መረጃ መስጠት የሚያስችለን ነገር የለም። ለዘተነሽ የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ ተጫዋች የነበረው አለልኝ አዘነ ባለፈው ሳምንት ማክሰኞ መጋቢት 17 ሌሊት ላይ ነበር ድንገተኛ ህልፈተ ህይወቱ የተሰማው። በቅርቡ ትዳር የመሰረተው አለልኝ በኢትዮጵያ እግር ኳስ ምርጥ አቋማቸውን እያሳዩ ከሚገኙ ተጫዋቾች መካከል ነበር። የ26 ዓመቱ የአማካይ ክፍል ተጫዋች ላለፉት ሁለት ዓመታት በባህር ዳር ከተማ ድንቅ ብቃቱን ሲያሳይ እንደነበረም የሚታወቅ ነው። የተጫዋቹ ድንገተኛ የህልፈት ዜና ብዙዎችን ያስደነገጠና ያሳዘነ ሆኖ አልፏል። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር በባህር ዳርና ወልቂጤ ከተማ መካከል ባለፈው ቅዳሜ ይደረግ የነበረው የኢትዮጵያ ፕሪምየር ሊግ ጨዋታ ባለልኝ ያዘነ ህልፈት ምክንያት ላልተወሰነ ጊዜ እንዲራዘም አድርጓል። የስፔን ከፍተኛ ፍርድ ቤት አቃቤ ሕግ የቀድሞው የአገሪቱ እግር ኳስ ፌዴሬሽን ኃላፊ ሉዊስ ሩቢያሌስ የጄኒ ኤርሞሶን ከንፈር ያለፈቃድዋ በመሳሙ በሁለት ዓመት ከስድስት ወር እስራት እንዲቀጣ ጠይቋል። አቃቤ ሕግ ማርታ ዱራንቴዝ የ46 ዓመቱ ሩቢያሌስ የብሔራዊ ቡድኑን ተጫዋች ባለፈው ዓመት በመሳም ጾታዊ ጥቃት በመፈጸሙ አንድ ዓመት ድርጊቱን በአስገዳጅነት በመፈጸሙ ደግሞ የ18 ወራት እስራት እንዲፈረድበት መጠየቃቸውን ሮይተርስ ባለፈው ሳምንት አየሁት ካለው የፍርድ ቤት ሰነድ ማረጋገጡን ዘግቧል። በተጨማሪም ለተጫዋቹ ሃምሳ ሺህ ዩሮ ቅጣት እንዲከፍል ተጠይቋል። ድርጊቱ የተፈጸመው ባለፈው ዓመት ነሐሴ ወር ላይ ስፔን እንግሊዝን አሸንፋ የዋንጫና ሜዳሊያ አሰጣጥ ሥነ ሥርዓቱን ዓለም በቴሌቪዥን የቀጥታ ስርጭት እየተከታተለ ባለበት ወቅት ነበር። በስፔን የሴቶች ቡድን የመጀመሪያ የዓለም ዋንጫ ድል ላይ ጥላ አጥልቶ ያለፈው ይህ ክስተት ከፍተኛ ቁጣን ማስነሳቱና ፊፋ በሩቢያሌስ ላይ የሶስት ዓመት ዓመታት እገዳ መጣሉ ይታወቃል። ሩቢያሌስ ተጫዋቿን የሳመው በስምምነት እንደሆነ ቢገልጽም ሄርሞሶና የቡድን አጋሮቿ በበኩላቸው ድርጊቱ አስገዳጅ እንደሆነ በወቅቱ ተናግረዋል። በስፔን ሕግ ያለ ስምምነት የሚፈጸም መሳም እንደ ወሲባዊ ጥቃት የሚቆጠር ሲሆን ቅጣቱ ከሁለት ዓመት የማይበልጥ ከሆነ ግን ሳይፈጸም እንዲቆይ ዳኞች የመውሰን ስልጣን አላቸው። ትናንት በተካሄደው የማያሚ ኦፕን የፍጻሜ ጨዋታ ጣሊያናዊው ጃኒክ ሲነር የቡልጋሪያውን ግሪጎሪ ዲሚትሮቭን በመርታት ዋንጫውን አንስቷል። ከዚህ ቀደም በ2021 እና 2023 የማያሚ ኦፕን ለፍጻሜ ደርሶ የተሸነፈው ሲነር ቡልጋሪያዊውን 6 ለ3ና 6 ለ1 በማሸነፍ የመጀመሪያ የማያሚ ኦፕን ክብርን ተቀዳጅቷል። በማያሚ ለፍጻሜ ስደርስ ይህ ሶስተኛ ጊዜ ነው። እናም በዚህኛው እድለኛ እንደመሆን አስቤ ነበር ተሳ ተሰጥቶልኝ ትልቁን ዋንጫ መጨበጥ በመቻሌ በጣም ደስተኛ ነኝ ሲል ሲነር አስተያየት መስጠቱን አሶሽትድ ፕሬስ ዘግቧል። ዘንድሮ የአውስትራሊያ ኦፕንንም ማሸነፍ የቻለው የ22 ዓመቱ ሲነር የሶስተኝነት ደረጃውን በአንድ አሻሽሎ የዓለም ቁጥር ሁለት የሜዳ ቴኒስ ተጫዋች መሆንም ችሏል። ይህ ደረጃ ለእርሱም ይሁን ለሀገሩ ጣሊያን እስካሁን ያስመዘገቡት ትልቁ ደረጃ ነው። በሴቶች የማያሚ ኦፕን ፍጻሜ ደግሞ አሜሪካዊቷ ዳንኤል ኮሊንስ ሻምፒዮን ሆናለች። ኮሊንስ ካዛኪስታናዊቷን ኤሌና ሪባኪና 7 ለ5ና 6 ለ3 በመርታት ነው ዋንጫውን ያነሳችውም። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። የተከበራችሁ አድማጮችና ተመልካቾቻችን እኛም የምሽቱን ዝግጅታችንን በዚሁ እናጠናቅቃለን። ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። ኤልያስ አስማረ በስቱዲዮ ሆኖ አቀናብሮልናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ። Idi <laughs>